voice of America። ከአዲስ አበባ ወደ ሰቲት ሑመራ ከተማ የ68 ነጋዴዎች ንብረት ጭነው ይጓዙ የነበሩ ሁለት መኪኖች ደባርቅ ከተማ ሲደርሱ ፖሊስ በቁጥጥር ስራ ውሎ ንብረቶቹን እንዲራገፉ አድርጓል ሲሉ ንብረት የተያዘባቸው ነጋዴዎች ቅሬታ አቀረቡ። የደባርቅ ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራ ንብረቶቹን በቁጥጥር ስር ያዋሉት በቡድን ሆነው ንብረቱን ለማቃጠልና ለመዝረፍ ከሞከሩት ሰዎች ለማዳን ነው ብለዋል። ንብረት ለማቃጠልና ለመዝረፍ የሞከሩት አካላት በቁጥጥር ስር ውለዋልን ተብለው ሲጠየቁ ብዙ ወጣትና ሕዝብ እንዴት በቁጥጥር ስር ማዋል ትችላለህ የሚል መልስ ሰጥተዋል። ሙልጌታ አጽበሃ ከመቀለ የሚከተለውን ዘገባ ልኮልናል። አዲስ አበባ የስልሳ ስምንት ነጋዴዎች ሸቀጦች፣ ልብሶች፣ እህልና ሌሎች ንብረቶች ይዘው ሁለት የኤፍኤስአር መኪና አይነት ወደ ሕሞራ ከተማ መንገድ የጀመሩት ከአንድ ሳምንት በፊት ነበር። ጎንደር ከተማ ሲደርሱ የጸጥታ ስጋት ስለነበረ በጋራጅ ተደብቀው ለቀናት እንደ ቆዩ በስልክ መረጃ አገኘን ብለው የተናገሩት ከባለ ንብረቶች አንዱ አቶ ገብረ ሕይወት ፍስሐ ናቸው። በሳንጃ በኩል ወደ ሕሞራ መስመር ስጋት ስለነበረ ደግሞ በለማልሞ ወደ ሽረ ከዛም ደግሞ ወደ አዋራ ለመግባት ደባር ከተማ ሲደርሱ ግን ንብረቶቹን በነዋሪዎች በነዋሪዎችና ፖሊስ እንደተያዘ ሰማን ብለዋል። ሰላም ይኖራል በዛ ብሎ በዚህ በደባር በላይኛው የለማልሞ መንገድ ይዞ ወደ ሽረ ሊገቡ መጡ። ደግሞ ሁለት ኤፍ ኤስ አር ተይዘዋል። ሁለት ኤፍ ኤስ አር ደግሞ እንደራገፉት ነው። ኢንፎርሜሽንም ይመጣል። ፖሊስ ጋ ነው ያስገ ሰዎች ጋር ገብቶ ነው እየተባለ ነው ኢንፎርሜሽን ነው። እኛ ፈርተናል እንደማያዩንም አቶ ገብሪህይወት የእሳቸው አምሳ ሺህ ብር የሚገመት ለአሸንዳ በዓልና ለአዲስ ዓመት መገልገያ ቁሳቁሶች ናቸው የተያዙብኝ ብለዋል። ሌላዋ የሰቲት ሑመራ ከተማ ነጋዴ አቶ አወጣህኝ ተወልዱ በክረምት ጊዜ በምዕራባዊ ትግራይ አካባቢ ለምግብ ማብሰያ ሰራተኞች የሚጠቀሙበት ሀያ ሺህ ብር የሚገመት ንብረት እንደተያያዘባቸው ደግሞ ተናግሯል። ይህንን እንዲመለስ በስልክና በደብዳቤ ቢያሳውቁም እስካሁን አልተመለሰም ብለዋል። ር እየተለየ ዝም ብሎ ምክንያታዊ ያልሆነ ይፈጸም ያለ ይሄ ግን በጣም መንግስት የትግራይ ይሁን የሌላ ክልል አስቸኳይ መፍትሄ እንዲደረግ ነው የምንፈስበ ንብረቶቹ በደባርቅ ከተማ ፖሊስ ከተያዙ ሶስት ቀናት ሆኗቸዋል። የስልሳ ስምንት ነጋዴዎች ጠቅላላ ንብረት ደግሞ አስር ሚሊዮን ብር ይገመታል ብለዋል። እንደዚህ አይነት መንገላታት ባለፉት ሶስት ዓመታት በተደጋጋሚ የሚፈጸምም ነው ብለዋል። በዚህ ጉዳይ አስመልክቶ የደባር ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራም ፖሊስ ንብረቶቹን በቁጥጥር ስር ያዋለው የተደራጁ ሰዎች ለመዝረፍና ለማቃጠል በሚንቀሳቀሱበት ሰዓት ደህንነቱን ለመጠበቅ መሆኑን ተናግሯል። እነሱ እንዲጠበቅላቸው ደብሎ ነው እንጂ መኪናቸው ሀብታቸው የተቀመጠ ለመውረስ አይደለም። ምን ለሽወርሳል? ፖሊስ ምን ስልጣን አለሁ? ይህንን ተግባር ለመፈጸም ያቀዱ የተ የተደራጁ አካላት በቁጥጥር ስር ውለዋል ወይ ብለን ጠይቀናቸዋል ለዋና ኢንስፔክተር ውቤም ስንቱን ወጣትና ህዝብ ነው በቁጥጥር ስር የምታውለው አሁንም ሌላ መኪና አለ የሚመጣ ያው መፍትሄ ለመስጠት ነው እየሞከር ነው ያለ እኛ እንዳመራል አሁንም አጣርተን ደህንነቱ ጠብቀን ለባለ ንብረቶች እንዲደርስ እናደርጋለን ብለዋል ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም